ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ያገኙ። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ሊጎብኙ። የእርሶ ማህበረሰብ የእርሶ ውይይት በኤስቢኤስ አማርኛ። ዶክተር ናትናኤል ገመዳ በዘጸአት የኢትዮጵያ ወንጌላዊት ቤተ ክርስቲያን ፓስተር፣ በቅድሚያ ለኤስፔስ የአማርኛው ቋንቋ ፕሮግራማችን ፈቃደኛ ሆነው ለቃለ ምልልሳችን ስለቀረቡ እናመሰግናለን። ይህም አመሰግናለው ስለሰጣችሁን እድል። በአገር ላይ የሚታዩ ችግሮች፣ አለመግባባቶች አለፈም ሲል ደግሞ በአሁን ሰዓት እንደምናየው የጦርነት ድምጾች ወይም የጦርነት እንቅስቃሴዎች በውጭ አገር ያለውን የህብረተሰብ ክፍል እንዴት ይነካዋል? በምን መልክ ነው የሚጎዳው? በእሳቤ ደረጃ ሊሆን ይችላል፣ የእለት ተእለት ህይወቱን በመጉዳት ደረጃ የሚያበረክቱት አሉታዊ ተጽዕኖ ምን ይመስላል? በመጀመሪያ መቼም እግዚአብሔር ትልቅ ምሕረት እንዲያደርግ ለምድራችን ለህዝባችን እየጸለይን ነው። ይሄ በጣም አስደንጋጭ ዜና ነው ለሁላችንም። ምክንያቱም በጣም ተስፋ ላይ የነበርንበት ጊዜ እና ብዙ ፈውሶች ቢያንስ ቢያንስ እንደዚሁ በሩቅ እያየን የነበረበት ጊዜ ስለነበረ ተጽዕኖ ቀላል አይደለም። አሁን ደግሞ በዚህ ደረጃ ላይ ሀገራችን ስደርስ እያንዳንዳችን መሰረታችን ከሀገር ቤት ስለሆነ ህዝቡ አንድ ላይ የሚኖር ህዝብ ነው። በጣም ሰፊ የተለያየ ባክግራውንድ ያለው ህዝብ ነው የኢትዮጵያ ህዝብ አሁን በደረሰበት ደረጃ እዚህ ባለነው ማህበረሰብ ውስጥ ከፍተኛ ተጽዕኖ ነው ያለው። ያ ተጽዕኖ እንግዲህ የተለያየ ነገሮችን ይዘው ይመጣል ጦርነት፣ የእርስ በርስ ግጭት፣ ማንነትን ላይ ያተኮረ የተለያየ ጥቃቶች ዞሮ ዞሮ ትልቅ ተጽዕኖ አላቸው። ስነ አእምሯዊ ተጽዕኖ አላቸው። ምክንያቱም በቀጥታ አንዳችን ወይ ሌላችንን ያገኘዋል። ከዚህ የተነሳ በጣም አብሮ የሚኖር ህዝብ፣ በዛም ቦታ ደግሞ ብዙ ዘመን አብሮ የሚኖር ህዝብ እዚህ አይነት ግጭት ላይ ሲደርስ ተጽዕኖ እዚህም ይመጣል። በአንድም በሌላም ማለት ነው። አብዛኛው የሀገራችን ህዝብ የሰውን እጅ ነው የሚያየው። ሰፖርት መደረግ የሚፈልግ ነው። ያን ሰፖርት ሲደረግ ደግሞ ሰው በውጭ ሀገር የሚኖረው እዚህም ሀገር የሚኖር ሰው ተረዳርተው እዛ ያለውን ነገር ሰምሀው ይረዳል እና አሁን እንዲህ አይነት የግጭት ነገር ሲመጣ ብዙ ድንጋጤ ይኖራል። ያው የታወቀ ነው። ሀገራችን ብዙ ኢንፎርሜሽን አይወጣም። አንዳንድ ጊዜ ዘመድ አዝማድን ደህንነት ስትሰሚ እንኳን መጽናናት ይመጣል። ግን ብዙ ጊዜ ያው ከሀገሪቷም የእድገት አንጻርም ሊሆን ይችላል ኒውስ ብላክ አውት ሲሆን ብዙ ተጽዕኖ አሉ። አሁን የቤተክርስቲያን አባሎቻችንም በብዙ ስጋት ላይ ነው ያሉት። የህዝብ አብሮ ነው የሚኖረው ምን እየተደረገም በኪ ኢንፎርሜሽን እየሰማን ስላልሆነ ከፍተኛ ተጽዕኖ ነው የሚያወጣው። ቋሚ ተጽዕኖ ደግሞ አለው ትም አሉታዊ ተጽዕኖ አለው። ወደፊት አንድን አብሮ የሚኖር ህዝብ ሊነካ የሚችል ተጽዕኖ አለው። በአጠቃላይ እንደ ማንኛውም ጦርነት ጦርነት ምንም ትርፍ ሲኖረው ተሰምቶ አይታወቅም እና በጣም አሉታዊ የሆነ ተጽዕኖ አለው በማህበረሰባችን ላይ ውጭ በሚኖረው ህብረተሰባችን ላይ ስጋት ይፈጥራል ብለዋል። ስነ አእምሯዊ ጤናው ላይም ችግር ይፈጥራል፣ እንዲሁም ደግሞ ቋሚ ተጽዕኖም ይኖረዋል ብለዋል። እና ህብረተሰቡን በመርዳት ደረጃ በተለይ እንደኛ ያለ ህብረተሰብ በአብዛኛው በደስታውም በሀዘኑም ከቤተ እምነቶች ጋር ቁርኝት አለው። ከስነ ልቡና ተመራማሪዎችም ዘንድም ደግሞ የሚመከረው ነገር ይህ ነው። ሰዎች ችግር በሚደርስባቸው ጊዜ ወደ ቤተ እምነታቸው ወይም ወደሚያምኑበት ነገር ሄደው አገልግሎትን እንዲሹ እርዳታን እንዲሹ ነውና፣ በእኛም ህብረተሰብ ዘንድ ህብረተሰቡ እንዲህ አይነት ችግር ውስጥ ሲገባ የሃይማኖት አባቶችስ ምን ድርሻ አላቸው? ህብረተሰቡን በማረጋጋት በማጽናናትም ይሁን አቅጣጫ በመጠቆም ደረጃ ምን ድርሻ አላቸው ብለው ያምናሉ? በመጀመሪያ ደረጃ የምንሰማውን ነገር ኢቨን የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር ከምትሰሙት ነገር ተጠበቁ ይላል። ብዙ ጊዜ ውስጣችን የሚገባው በኢንፎርሜሽን በተለይ ባልተረጋገጠ ወሬዎቹ የምንሰማቸው ነገሮች ወዲያውኑ እኛም ነው የሚጎዱት። ስለዚህ የመጀመሪያው የማምነው የምንሰማቸው ነገሮችን በጥንቃቄ ሁሉንም ተቀብለናቸው አምነናቸው ልንጎዳባቸው ወይም ደግሞ ሌላ ስሜት እንድናሳይባቸው አይገባም። ይሄ እንደ አገር እውነት ለመናገር የመደበቂያ ጊዜያችን ነው። ስንደበቅ ደግሞ ወደ እግዚአብሔር ነው ዞር ማለት ያለብንና እኛ አሁን በቤተ ክርስቲያናችን የአስር ቀን የጾም ፕሮግራም አዘጋጅተን በዙም እየተገናኘን እንጸልያለን። ይሄ እንግዲህ እግዚአብሔር ጣልቃ እንደሚገባ እናምናለን። ከዛም ባለፈ ደግሞ ህዝቡ አንድ ላይ መጥቶ የጋራ ጉዳዩን በሚተነፈስበት ጊዜ ለእሱም መጽናናት ይሆናል እና እኛ እንደ ሃይማኖት መሪዎች ለህዝባችን ልናደርግ የምንችለው ትልቁ ተስፋ ነው። ሁለተኛው ደግሞ በዚህ በጣም ግራ መጋባት ባለበት ብዙ ነገሮች ነው። እንደዚህ አይነት ጊዜ በቂ ኢንፎርሜሽን ማግኘት አይቻልም። ያ ሲሆን ሰዎች በጣም ይቆዳሉ፣ ፍርሃት ይመጣል፣ ስጋት አለ እና በዚህ ጊዜ ውስጥ እርስ በርሳችን በበለጠ ተቀራርበን መጽናናትና ሁሉን ቻይ የሆነውን እግዚአብሔር አብሮ መለመኑ በጣም ጠቃሚ ነው። ሌላው ደግሞ ቀደም ብለን በምንሰማቸው ነገር ተወስደን ተስፋ መቁረጥም ይሁን ወይም ደግሞ ሌላ ነገር ከመውሰድ ሌላ እርምጃ ከመውሰድ መቆጠብና ሰከን ባለ ልብ አስበን ለእግዚአብሔርም ቦታ ሰጥተነው ብንጠብቀው፣ ነገሩንም ደግሞ በእግዚአብሔር ፊት ብናቆመው ለራሳችንም ተስፋችን እየታደሰ ልንቆይ እንችላለን እና እንደ ቤተ ክርስቲያን እንደ ሃይማኖት መሪዎች ትልቁ ነገር እኛ የተጠራ ነው ለእርቅና ሰላምን የማወጅ ነው። ይሄ ደግሞ ከግለሰብ ጀምሮ እስከ አገር ድረስ የሚሄድ ስለሆነ ይሄንም በአንድነት መስራት አለብን። በስተ መጨረሻ ማነሳሎት ጥያቄ ምንድን ነው? ያው ኢትዮጵያ አዲሱ ለውጥ ከገባች ጊዜ ጀምሮ ወይም በዛ ጎዳና መራመድ ከጀመረች ሁለት ዓመትና ከዛም ጥቂት አለፍ ያለ ጊዜ ሆኗታል። በዚህ ሂደት ውስጥ ብዙ ችግሮች ታይተዋል። የእነዚህ አይነት ሂደቶች ደግሞ በአንዳንድ የህብረተሰብ ክፍል ዘንድ ለለውጡ የምንፈልገውን ያህል እየሄድ አይደለም የሚል ሀሳብ አለ። ሌሎች ደግሞ የኢትዮጵያ ተስፋ አሁንም ገና ነው ይቀጥላል ይላሉ። እርስዎ እንደ ሀይማኖት አባትነቱ እንዴት ያዩዋቸዋል የኢትዮጵያን መጻኢ እድል ወይም መጻኢ ተስፋ እንዴት ያዩታል በእርሶ እይታ? እንዲህ አይነት ሀሳብ መቼም አዲስ አይደለም። ኢትዮጵያ ባለፉት እኛ እንኳን በዘመናችን ስናይ ብዙ አይነት ለውጦች ተስፋ የተጣሉበት ወጣቶች ሲጠብቁት፣ ግን ፍጻሜው የተለየ ሲሆን እዚህ ደርስናል እና አሁንም ቢሆን ያ ነው እየሆነ ያለው የሚሉት በቅርብ የሚያውቁ ሰዎች ይሁን እንጂ በሰው ፊት የሚታይ ሰው የሚያስበው እና እግዚአብሔር የሚያስበው የተለያየ ነው እና እግዚአብሔር እያንዳንዱ አገር የመዋጀት ሀሳብ አለው፣ ተስፋ አለው። ፍጻሜ ያለው ተስፋ ነው እግዚአብሔር የሚሰጠው ግን ሀገራችንን በተመለከተ የሰው መለወጥ ነው እጅግ የሚያስፈልገው። ያ የሰው መለወጥ ደግሞ ነገሮችን ከስሩ ከላይ ከላይ ሳይሆን ሰዎች ህዝባችን ማለት ነው። ህዝባችን ታማኝነትን እውነተኛነትን ይዞ ከተነሳ በሰው አዎ ግን በእግዚአብሔር ተስፋ አይቆረጥም። ዛሬ ብቻ አይደለም፣ ከዚህ በፊት በነበሩ በተነሱ ለውጦች ሁሉ አቅጣጫቸውን ሲስቱ እዚህ ደርሰዋል። ግን አላስፈላጊ ዋጋ ያስከፍል እንጂ የመጨረሻው ነው ብዬ አላምንም። እኔ እግዚአብሔር ብዙ የተስፋ ቃል የሰጣት ምድር ናትና ግን ህዝቡ ጋር ነው ትልቁ። እንዲህ አይነት ተስፋ መቁረጥ ሀሳብ ላይ ከደረስን እግዚአብሔርማ ምንም ደግሞ እንደ ማህበረሰብን መቀጠል ያቅተናል። ነገር ግን በሰው ሳይሆን በእግዚአብሔር መለኮቱ ሀሳብ ይሆናል ብለን እርስ በእርሳችን ተጽናንተን እግዚአብሔር ያስበውን ነገር በምድራችን ይፈጽማል ብለን ብንቆም ከኋላችንም ለሚመጣ ትውልድ የምናስተላልፈው አለ ከሁሉ በላይ እኛም ደግሞ ቆመን ጸንተን የዓላማ ጽናት ይዘን ተስፋ የቆረጡትን አበረታተን ወደዛ ለለውት እግዚአብሔር ወደ አሰበለን ሰው ያረሰበው ሳይሆን እንደርሳለን ብዬ አምናለሁ። ዶክተር ናትናኤል ገመዳ በዘፀአት የኢትዮጵያ ወንጌላዊት ቤተ ክርስቲያን ፓስተር ስለ ነበረን ቆይታ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ባረክ። ለኤስፔስ ራዲዮ ማርታ ጸጋው ከሜልበርን